ማህደረ ዜና ነሐሴ 14947 ዘመኑ በሙሉም እንደ ጎርጎሪያኑ አቆጣጠር ነው። ደልሂ፣ ዛሬ እኩለ ሌሊት ዓለም ሲተኛ፣ ህንድ የነፃነት ብርሃንን ለመፈንጠቅ ትነቃለች። የመጀመሪያው የህንድ ጠቅላይ ሚኒስትር ጀዋሃራል ነሄሩ። በእርግጥም ነጻነት ነበር፣ ግን ክፍፍል። ካራቺ ሂንዲስታንና ፓኪስታን ውስጥ የሚመሰረቱት የተረጋጋና ዘላቂ መንግስታት እንደ ወዳጅና ጎረቤት፣ እንደ ካናዳና ዩናይትድ ስቴትስ በመተባበር እንደሚኖሩ ተስፋ አለኝ። የመጀመሪያው የፓኪስታን መሪ መሐመድ አሊ ጂና። ተስፋ ግን ጥፋት፣ ደግሞ ደስታ ግን ግጭት፣ እልቂት፣ ስደት። ሰባ ዓመት የዘለቀ ነጻነት፣ ሰባ ዓመት የደፈነ ክፍፍል፣ ሰባ ዓመት ያልበረደ ጠብ፣ የሁለቱ ሀገሮች ወግ ላፍታን ዘክረው። የቬኒሲያው ነጋዴና አገር አሳሽ ማርኮ ፖሎ የምስራቁን ሀብት ባህልና ፖለቲካዊ አስተዳደር ለምዕራቡ ካስተዋወቀበት ከ1200ዎቹ ማብቂያ ጀምሮ አውሮጶች ያንን ቅመም አትክልት የሚታፈስ፣ ማዕድን የሚዛቅ፣ ሀር ጥጥ የሚጋዝበትን ሰፊ ንዑስ ክፍለ ዓለም ለመቆጣጠር እንደቋመጡ ነበረ። ደቡብ አሜሪካ ላይ አገዛዛቸውን የተከሉት የስጳኝና የፖርቱጋል ጠንካራ ክንድ እየዛለ፣ የብሪታንያና የፈረንሳይ ጡንቻ እያበጠ በመጣበት ዘመን የለንደን ፓሪስ ገዢዎች የቆየ ምኞታቸውን ገቢር ለማድረግ ወደ ምስራቅ ሲያማትሩ በቀላሉ የማይጋፉት ጠንካራ ኃይል መኖሩን ተረዱ። ከ1526 ጀምሮ ርዕሰ መንበሩን ከአግራ ፋቴፑር ሲኪሪ፣ ከሻሃጃናባድ ደልሂ እየቀያየረ እስከ አፍጋኒስታን የተዘረጋውን ሰፊ ግዛት የሚገዛው የሙስሊሞቹ የሙግሃል ስርወ መንግስት ቀንድ፣ ጥፍር፣ ጥርሳቸው በቅጡ ላልደረጀው አውሮፖች በእርግጥም የሚደፈር አይነት አልነበረም። ጠንካራውን የሙስሊሞች ስሮ መንግስት ሰርስረው የሚገቡ ገዝግዘው የሚጥሉበት ብልሃት ተንኮልና ትዕግስት ግን ሞልቶ ተርፏቸው ነበረ። ፖርቱጋሎች፣ ፈረንሳዮች፣ ሮሞች በንግዱም በክርስትና ሰበካውም በጉብኝት መደለያ ስጦታውም እያሉ እዚያ ምድር ላይ እግራቸውን ለመትከል ይፍረመረሙ ገቡ። እንደ ብሪታንያዎች የተሳካለት ግን አልነበረም። በ1960 ዎቹም የጆን ኩባንያ ብለው የመሠረቱትን ኩባንያ በ1700 ዎቹ አጋማሽ የምስራቅ ህንድ ኩባንያ በሚል አዲስ ስም አደራጅተው ወደዚያ ትልቅ ግዛት አዘመቱት። ጥጥ፣ ሐር፣ ጨው፣ ሻይ ቅጠልን የመሳሰሉ ትናንሽ የፍጆታ ምርቶችን መነገድ የጀመረው ትንሽ ኩባንያም የአውሮጳ ተቀናቃኞቹን እየፈነገለ የትልቂቱን ክፍለ ዓለም ትላልቅ ገዢዎች እያታለለ እየሰለለ እየደለለ በመቶኛ ዓመቱ ተልእኮውን ከግብ ደረሰ። ብሪታንያዎች ራጅ ያሉት የንዑስ ክፍለ ዓለሙ አገዛዝ በቀጥታም በለንደን ቅኝ ገዢዎች እጅ ወደቀ 858 ብሪታንያን ቅኝ አገዛዝ ለመቃወም ቀድመው ያመፁት የገዥነቱ ስልጣን በአውሮጶች ተወሰደብን የሚሉት ሙስሊሞች ነበሩ። ጸረ ቅኝ ግዛቱን ትግል የሚመራና የሚያስተባብር የፖለቲካ ማህበር የመሰረቱት ግን ሂንዲዎች ናቸው። በ1885 ቦምቤይ ወይም ሙምባይ የተመሰረተው የህንድ ብሔራዊ ኮንግረስ የተባለው ፓርቲ መላውን ህንዳዊ እንደሚወክል መስራቾቹ መጽሐፍ መናገራቸው አልቀረም። ከ73 የፓርቲው ከፍተኛ ባለሥልጣናት ግን 54ቱ የሂንዱ እምነት ተከታዮች ነበሩ። በያኔዋ ህንድ ከፍተኛውን ቁጥር ይዘው ከነበሩት ሙስሊሞች ለፓርቲው ከፍተኛ ሥልጣን የበቁት ሁለት ብቻ ነበሩ። እኩል ቀኝ በሚገዙት እኩል መታገል በሚፈልጉት ወይም እንፈልጋለን በሚሉት የሀገራቸው ልጆች የተገለሉ የመሰላቸው ሙስሊሞች ቅሬታቸውን ብዙ አልሸሸጉም። በ96 ድሃክ ባንግላዴሽ ውስጥ ሙስሊም ሊግ ያሉትን የፖለቲካ ማህበር መሰረቱ። የፓርቲው እና ኋላ የመጀመሪያው የፓኪስታን መሪ የሆኑት መሐመድ አሊ ጂናህ እንዳሉት ግን ፓርቲያቸው ሙስሊሙ የሚያደርገውን ትግል ከማስተባበር ባለፍ ትልቁን ግዛት የመክፈል ሐሳብ አልነበረውም። የብሪታንያ ቅኝ ገዢዎች በየስፍራው እንደሚያደርጉት ሁሉ ደከም ያለውን ደገፍ፣ ጠንከር ያለውን ኮርኮም እያደረጉ የሁለቱን ጠንካራ የፖለቲካ ፓርቲዎች ልዩነት ወደ ጠብ፣ የሁለቱን ሃይማኖት ተከታዮች ደግሞ ወደ ግጭት ይገፋፏቸው ያዙ። ከ1930ዎቹ አጋማሽ ጀምሮ የሚደረጉ ፀረ ቅኝ አገዛዝ አመፅ አድማ ሰልፎች ሁሉ መነሻፈራቸውን እየለቀቁ በሙስሊም ሂንዱዎች ጠብና ግጭት ያሳርጉ ገቡ። መሐመድ አሊ ጂናህ ማህተመ ጋንዲና ጀዋሄራል ነሂሩ በተደጋጋሚ ያደረጉት ድርድርና ውይይትም አንድነትን ለመጠበቅ የተከረው አልነበረም። መሐመድ አሊ ጂናህ ከአንድነት ወዲያ ያለውን አማራጭ ግልጽ አደረጉ። በሰፊው የህንድ ንዑስ ክፍለ አህጉር ከሚኖሩት በርካታ ጎሳና ሃይማኖቶች መሃል ሁለት ዋና ዋና ብሔሮች አሉ፤ ሂንዱና ሙስሊም። በመቶ ሚሊዮን የሚቆጠሩ ሙስሊሞች አናሳ ሊባሉ አይችሉም። በህንድ ምዕራባዊና ምስራቃዊ ቀጠና ብቻ ያለነው ከሰባ ሚሊዮን እንበልጣለን። በእነዚህ አካባቢዎች ከሚኖሩት ሂንዱዎች ጋር ሲነጻጸር ቁጥራችን ከሰባ ከመቶ ይበልጣል። ህንድ በሂንዱስታንና ፓኪስታን ለሁለት እንዲከፈሉ እንፈልጋለን። ለሂንዱዎችም ለሙስሊሞችም ነፃነትን የሚያረጋግጠው ይህ ብቻ ነው። በሁለተኛው የዓለም ጦርነት ልጅ፣ አባት፣ ባል፣ ዘመዱን ያጣው ሀብት ንብረቱ የወደመበት የብሪታንያ ህዝብ ጠቅላይ ሚኒስትር ዊኒስተን ቸርችልን እንደ ድል አድራጊ ጀግና ማድነቅ፣ ማወደስ ማሞገሱ አልቀረም። በ1945 በተደረገው ምርጫ ግን ቸርችልንና ፓርቲያቸውን አልመረጠም። በምርጫው ያሸነፈው የሌበር ፓርቲ መሪ ክሌመንት አትሌ የጠቅላይ ሚኒስትርነቱን ስልጣን እንደያዙ ህንዶች ነፃ እንዲወጡ ወሰኑ። የነፃነት ደንብ የተባለውን ህግ ንጉስ ጆርጅ አራተኛ ለማጽደቅ ጊዜ አልፈጀባቸውም። የህንድ ተቀናቃኝ ፖለቲከኞች ህጉ ከመጽደቁ በፊት የጀመሩትን ድርድር ውይይት ግን አላቋረጡም። ግንቦት 1947 አንድነቷን የጠበቀች ህንድን ለመመስረት የተደረገው ሙከራ ከሸፈ። ጋንዲ ራሳቸውን ከፖለቲካ ገለሉ። የሙስሊም ሊግ መሪ መሐመድ አሊ ጂናህና የህንድ ብሔራዊ ኮንግረስ መሪ ጀዋህራል ኔሄሩ ህንድን ለመክፈል ተስማሙ። ሁለቱ ዋና ዋና ፖለቲከኞች ከብሪታንያ አገረ ገዢ ሎርድ አድሚራል ሉዊስ ሞስተንባት ጋር ሆነው ነፃነቱም ክፍፍሉም አንድ ቀን እንዲሆን ወሰኑ። ነሐሴ 14947 ደረሰ ተባለም። በታሪክ ብዙም የማይታይ አጋጣሚ ነው። አሮጌውን አልፈን ወደ አዲሱ እንሸጋግራለን አዲስቱን ሀገራችንን እንረከባለን ለረጅም ጊዜ የተጨቆነው ሀገር በስተመጨረሻው ትንሣኤ ያገኛል የህንድ ጠቅላይ ሚኒስትር ጃዋሃራል ነሄሩ ከራቺ ላይም ተመሳሳይ አዋጅ ደስታ ፌስታ ፈንጠዝያ ነበረ ፑንጃብ ግን በእሳት ትጋይ ገባች ቃሲም መሐመድ ከልቂቱ ከተረፉት አንዱ ነበር። ነሐሴ 15 ነፃነት ሆነ፤ የማቃጠል የመዝረፍና የመግደል ነፃነት። ደልሂና ካራቺ በደስታ ሲፈነደቁ፣ ማዕከላዊ ፑንጃብ ትጋይ ነበረ። ግድያም፣ ዘረፋ፣ ስደቱ በፑንጃብ አልተገታም። ስድስት ሚሊዮን ሙስሊም ከዛሬዋ ህንድ ወደ ዛሬዎቹ ፓኪስታንና ባንግላዴሽ ተሰደዱ። ከአራት ሚሊዮን የሚበልጥ ሂንዱ ከፓኪስታንና ከባንግላዴሽ ወደ ህንድ ፈለሰ። አንዱ ሌላውን ስለሚገድል ጓዝ ለመሰብሰብ ጊዜ አልነበረም። ሙስሊም ከህንድ፣ ሂንዱ ከፓኪስታን ቅሌን ጨርቅን ሳይል እየተተለተለ ተሰደደ። አንድ ሚሊዮን ህዝብ አለቀ። ሂንዱና ሙስሊም ሲተላለቅ የብሪታንያ ቅኝ ገዢ ጦር ጓዙን ጠቅልሎ እብስ አለ። ጋንዲ ከ1914 ጀምረው ሰላማዊ የነፃነት ትግልን ሰብከዋል። የትግል ስልታቸው አብነት በመላው ዓለም ናይቷል። ወገናቸው ግን አልተቀበላቸውም። ተከፋፈለ፣ ተላለቀ፣ ተሰደደ ተጠላላም ብዙ ጥፋት ደርሶብናል። ብዙ ተፈትነናል። ጠንካራ ትግል አድርገናል። ይህ ሁሉ ትግልና ፈተና ከዝናቡ ወደ ጎርፉ ለመግባት ነበረ። ይህ እውነት አይደለም። የተለያየ ሃይማኖት ተከታዮች ልንሆን እንችላለን፣ ግን ሁላችንም ወንድማማቾች ነን። ወንድማማቾች ይተቃቀፋል። የሰማ እንጂ የተቀበላቸው የለም። እንዲያውም ሃይማኖት የሚጋራቸው ሂንዱ ጽንፈኛ ገደላቸው። ምዕራባዊ ፓኪስታን የተባለችውም ሙስሊማዊቱ ባንግላዴሽ ከሙስሊማዊቱ ፓኪስታን ተነጥላ ሌላ ነፃ መንግስት መሰረተች። ህንድና ፓኪስታን ባለፉት ሰባ ዓመታት አራቴ ተዋግተዋል። ከአራቱ ሶስቱ በካሽሚር ግዛት ሰበብ የተጫረ ነው። ሙስሊሞች የሚበዙበት የካሽሚር ግዛት ገሚስ በክፍፍሉ ወቅት በሂንዱዎች እጅ በመቅረቱም ዛሬም ያጋጫል፣ ያጋድላል፣ ያወዛግባል። ሳዳር ፓታል የተባለው ፖለቲከኛ ነፃነት ከመታወጁ አንድ ሳምንት በፊት ባደረጉት ንግግር ብሪታንያዎች የክፍፍሉ ምክንያት የሂንዱና የሙስሊሞች ጠብ ነው ይላሉ አሉ። ግን በሁለቱ ትከሻ ላይ ሸክሙን የጫነው ማን ነው? እስኪ እኔ ብሪታንያን ለአንድ ሳምንት እንድገዛ ፍቀዱልኝ። ኢንግላንድ፣ ዌልስ፣ ስኮትላንድ ለዝንት ዓለም የሚጋጩበትን ጠብ መፍጠር እችላለሁ። አፍሪቃ ይሁን ህንድ፣ ፓኪስታን ይሁን አረብ የውጭው ሲዘውረው ዕድሜ ልኩን የሚሾርበት ምክንያትም በእርግጥ ሊያጠያይቅ ይገባል። ብቻ ያው ሁለቱ ሀገራት ዛሬ ኒኮሌር ታጥቀዋል፣ ሰላም የላቸውም። ሰባ ዓመታቸው እንደ መጡበት ይቀጥሉበት ይሆን? ነጋሽ መሐመድ ነኝ። እስኪ ቸር ያሰማል።